Now we're becoming two sister cities, two capitals in Japan! <laughs> አዲስ አበባና የዩናይትድ ስቴትሷ ዋና ከተማ ዋሽንግተን ዲሲ የእህት ማማች ከተሞች ስምምነታቸውን አደሱ። በሥነ ሥርዓቱ ላይ የተገኙት አዲስ አበባንም በመጎብኘት ላይ ያሉት ሚሪየል ባውዘር ከኢትዮጵያ ቀጥሎ ግዙፉ የኢትዮጵያ ማኅበረሰብ የሚገኝባት ከተማ ከንቲባ ነኝ ብለዋል። በሥነ ሥርዓቱ ላይ ዝርዝሩን በአብይ ርዕስ ይዘናል። በቅርቡ በወልዲያ ዩኒቨርሲቲ የደረሰውን የሕይወት መጥፋትና የደረሱ ጉዳቶች የሚያወግዝ ሰላማዊ ሰልፍ ዛሬ በወልዲያ ከተማ ተካሂደዋል። በተለያዩ የኦሮሚያ ከተሞችም በተመሳሳይ የተቃውሞ ሰልፎች ተካሂደዋል። ዝርዝሮቹን በመጽሔት ክፍለ ጊዜ እናቀርባለን። የዩናይትድ ስቴትስ የተወካዮች ምክር ቤት ዴሞክራቲክ እንደራሴዎች በፕሬዚደንት ዶናልድ ትራምፕ ላይ የጀመሩትን ምርመራ በገሃድ ነገ በቴሌቪዥን ይቀጥላሉ። እስራኤል ጋዛ ሰርጥ ላይ በፈጸመችው የአየር ጥቃት የኢስላሚክ ጅሃድ ቡድን ከፍተኛ አዛዥ ገደለች። ኢራን እንደገና ጀምራለች የተባለው የዩራኒየም ንጥረ ነገር ማበልጸጊያ እንዳሳሰባቸው አውሮፓውያኑ ዛሬ አስታወቁ የምሽቱ አርእስተ ዜና ናቸው። ሌሎችም ዜናዎችን ይዘናል። ጤና ስጥልን። እንደምናመሻችሁ ክቡራትና ኩራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ጥቅምት ሁለት 2012 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና እኔም ሶሎሞን አባተንን ጤና ይስጥልን ከአቀናባሪያችን ከንጉሱ ታምሬና ከስርጭት መሐንዲሱ ጋር አብረናችሁ ከምሽቱ አራት ሰዓት እንቀጥላለን። አሁ ብራችሁን ቆዩ። አሁን የሰዓቱን የዓለም ዜና እናሰማቸው። አዲስ አበባና የዩናይትድ ስቴትሷ ዋና ከተማ ዋሽንግተን ዲሲ የእህትማማች ከተሞች ስምምነታቸውን አደሱ። ኢትዮጵያ ውስጥ የተፈጠረው አዲስ የፖለቲካ ሁኔታ ስምምነቱን ይበልጥ ለመተግበር ያግዛል ብለዋል አዲስ አበባን እየጎበኙ ያሉት የዋሽንግተን ዲሲ ከንቲባ ሚሪየል ባውዘር። ከንቲባዋ አዲስ አበባ የገቡት ሰባ አባላት ያሉትን የአስተዳደራቸውንና የአሜሪካውያንን የንግድ ማህበረሰብ አባላት ያሉበትን የልኡካን ቡድን መርተው ነው። በከንቲባ ሚሪዌል ባውዘር የአዲስ አበባ ጉብኝት ላይ ያተኮረ ዘገባ በአብይ ርዕስ ይዘናል። በኢትዮጵያ የተለያዩ አካባቢዎችን የወረረው የበረሃ አንበጣ መንጋ አድርሷል የሚባለው ጉዳት የተጋነን ነው ሲል የአገሪቱ የግብርና ሚኒስቴር አስታወቀ። ያንበጣው ወረርሽኝ አሁንም እየገባ እንደሆነና የማያቋረጥ የመከላከል ስራ መጠየቁም ተገልጧል። መንጋውን ከየአካባቢውና ከዓለም አቀፍ አጋሮች ጋር በቅንጅት እየተከላከለ መሆኑን የግብርና ሚኒስቴር አመልክቷል። በመጽሔት ዝርዝር ይዘናል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ የሚገኙ በመቶዎች ሺዎች የሚቆጠሩ ተፈናቃዮች የሚኖሩበት ሁኔታ እጅግ ዘግናኝ በሆነ ድህነት የተዋጠና ለብዙ ለጅምላ የሰብአዊ መብቶች ረገጣዎች የተጋለጡ መሆናቸውን የተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር ዩኤን ኤችሲአር አስታወቀ። ተፈናቃዮቹ የሚገኙት በሰሜን ኪቡ እና ኢቱሪ ክፍላተ ሀገር መሆኑን የዩኤን ኤችሲአር ዘገባ አክሎ አመልክቷል። በዚህ ጉዳይ ላይ የተጠናቀረ ዘርዘር ያለ ዘገባ አለን፣ እንደ ደረሰን እናቀርባለን። የዩናይት ስቴትስ ተወካዮች ምክር ቤት ዲሞክራቲክ ዲሞክራቲክ እንደራሴዎች በፕሬዚዳንት ዶናልድ ትራምፕ ላይ የጀመሩትን ሊያስከስስና ከስልጣንም ሊያስነሳ ጭምር የሚችል ወይም የኢምፒችመንት ምርመራ ነገ ረቡ በቴሌቪዥን በሚተላለፍ ግልጽ የምስክሮች መስሚያ ምዕራፍ ያሸጋግሩታል። ይህ የአደባባይ እማኝነት የሚሰማው ፕሬዝዳንት ትራምፕ ስልጣናቸውን የግል የፖለቲካ ጥቅማቸውን ለመሸመት ተጠቅመበት እንደሆነ ለማጣራት ነው። ባለፉት ሳምንታት የምስክርነት ቃሎች ይደመጡ የነበሩት በዝግ ሲሆን ሰው ጆሮ ይደርሱ የነበሩትም ከመድረኮችና ከስብሰባዎቹ በሚወጡ ጽሑፎችና ዘገባዎች ብቻ ነበረ። ነገ የሚጀምሩት የምስክርነት ማዳመጫ ስረታ ስርዓቶች እጅግ የበዛ ትኩረት ይስባሉ የሚል እምነት እንዳላቸው የአሜሪካን ዩኒቨርሲቲ የፖለቲካ ሳይንስና የኮሚኒኬሽን ፕሮፌሰር ሊዮናርድ ስታይንድሆርን ለአሜሪካ ድምፅ ገልጠዋል። ሰው ያየዋል፣ የሚጠቀሱ እማኝነቶችን ያያል፣ ይከታተላል። ስለ ሀገሪቱ ሌሎች የሚሉትን ማወቅ ይፈልጋል። ስለዚህ የአሜሪካውያንን የበዛ ትኩረት እንደሚይዝ አስባለሁ። እንደ ራሴዎቹ የሚመረምሩት ትራምፕ የፈጸሙትን ቃለ መሐላ ጥሰው አውሮፓ አውሮፓዊ አጋር የሆነችው ዩክሬን የፖለቲካ ባላንጣቸው በሆኑት ጆ ባይደንና ልጃቸው ሀንተር ላይ ምርመራ እንድትከፍት ለማስገደድ ሲሉ ቀደም ሲል ተለቆላ የነበረውን ወታደራዊ እርዳታ አቅበው እንደሆነ ለማጣራት ነው። ፕሬዚዳንት ትራምፕ ግን የሚወቀሱበትን የ እክፍለኝ ልክፈልህ ተግባር አለመፈጸማቸውን በተደጋጋሚ እየተናገሩ ነው ነገ በሚከፍተው ግልጽ የምስክርነት መስሚያ መድረክ የመጀመሪያዎቹን ማኞቹ ነው የሚቀርቡት አስተዳደሩ ፈጽሞታል የሚባለውን አድራጎት የሚያረጋግጡ ቃሎች የሰጡ ሶስት የውጭ ጉዳይ መስሪያ ቤቱ ባልደረቦች የሆኑ ዲፕሎማቶች እንደሚሆኑም ተገልጠዋል ሪፐብሊካን እንደራሴዎች የሚያቀርቧቸው ውትወታዎች በ የስልኩን ንግግር ጉዳይ አሸልኮ ያቀረበው ሰው ለማኝነት እንዲጠሩ እየጠየቁ ቢሆንም ዲሞክራቶቹ ግን የሚስማሙ አይመስልም። እስራኤል ጋዛ ሰርጥ ላይ በፈጸመችው የአየር ጥቃት የታጣቂውን ኢስላሚክ ጅሃድ ቡድን አንድ ከፍተኛ አዛዥ ገደለች። በዚህ የእስራኤል ኃይሎች አልፎ አልፎ በሚያካሂዱት የተለየ ኢላማ ላይ ያነጣጠረ ጥቃት የተገደለው በሀ አቡ አልአታ በቅርቡ እስራኤል ላይ ተፈጽመዋል ለተባሉ የሽብር አድራጎቶች፣ የሮኬት ድብደባዎች ተጠያቂ እንደሆነና ሌሎችም ጥፋቶችን ለማድረስ ሲያቅድ እንደነበረ ከጠቅላይ ሚኒስትር ቤንጃሚን ኔታንያሁ ቢሮ ዛሬ የወጣ መግለጫ አስታውቀዋል። በዛሬው የእስራኤል ጥቃት የአቡ አልአታ ሚስት መገደሏንና ልጆቻቸው መቁሰላቸውን ዘገባዎች ጠቁመዋል። ኢስላሚክ ጅሃድና ሐማስ ባወጧቸው መግለጫዎች ለዚህ አደገኛና ጸብ አቀጣጣይ ላሉት የእስራኤል አድራጎት መዘዙንና ውጤቱን ትቀበላለች ሲሉ እንደሚበቀሉ ዝተዋል። የፍልስጤም ታጣቂዎች ለእስራኤል ኃይሎች ድብደባ የሮኬት አጸፋ ተኩስ ከፍተዋል። ኢራን እንደገና ጀምረዋለች ያሉት ዩራኒየም ንጥረ ነገር ማበልጸጊያ አድራጎት በእጅጉ እያሳሰባቸው መሆኑን የፈረንሳይ፣ ጀርመን እንግሊዝና የአውሮፓ ህብረት አስታወቁ። የቴሄራን እንቅስቃሴ የኒውክሊየር መርሃ ግብሯን አስመልክቶ የዛሬ አራት አመት እንደ አውሮፓውያን ህዝብን አቆጣጠር በ2015 ዓ ም ከተፈረመው ውል በአሳዛኝ ሁኔታ እያፈነገጠች መሆኑን ያሳያል ነው ያሉት። የውጭ ጉዳይ ሚኒስትሮቹ ትናንት ባወጡት የጋራ መግለጫ ኢራን ተጥለውባት የቆዩት ማዕቀቦች እንዲነሱላት የኒኩሌር እንቅስቃሴዎቿን ለመክታት የገባችበትን የጋራ አጠቃላይ የተግባር እቅድ የሚጻረሩ አድራጎቶቿን ሁሉ በአስቸኳይ እንድትቀለብስ ጠይቀዋል። ስምምነቱን የፈረሙት ወገኖች ሁሉ የዩናይት ስቴትስ እየጣለች ባለችው ማዕቀቦች ዙሪያ የሚያግዟት ከሆነ ኢራን የጀመረችውን እንቅስቃሴ ልታቆም እንደምትችል ፕሬዚዳንቷ ሐሰን ሩሃኒ አስታውቀዋል። በአፍጋኒስታን መንግሥት ተይዘው የሚገኙ ሦስት ከፍተኛ የአመራር አባሎቹ የሚለቀቁ ከሆነ ለሦስት ዓመታት ያህል አግቶ ያቆያቸውን ሁለት ምዕራባውያን እንደሚለቅ ጣሊባን ማስታወቁን የሀገሪቱ ባለሥልጣናት ይፋ አድርገዋል። አይሻ ታንዚም ያጠናቀረችው ዘገባለ አሉላ ዝርዝሩን ያቀርበዋል። የአፍጋኑ ፕሬዚዳንት አሽራፍ ጋኒ ዛሬ ማለዳ ላይ በብሔራዊ ቴሌቪዥን በቀጥታ በተላለፈ ንግግራቸው ሁለቱ ምዕራባውያን ታጋቾች ለማስለቀቅ የሚፈቱትን የሶስት ታሊባን አመራሮች ስም ይፋ አድርገዋል። ኢንሴነፈር ኤባረተንት አጂ ማሊኻን ዲዋሊኻን ንይ አብድራሺድ መሐመድ ማርዞ፣ ሶስቱ እስረኞች የሀጂ ማሊካን ልጅ የሞሐመድ ዑመር ልጅ አብዱራሺድ ልጅ የሞሐመድ ዑመር ልጅና ሐኪን አናሲ ናቸው ነው ያሉት። በስልሳ ስድስት በስልሳ ሁለት አመቱ አሜሪካዊ ኬቪን ኪንግ ና የአመቱ አውስትራሊያዊ ዊዝ እንደ አውሮፓውያን የዘምን አጣጠር በ ካቡል ውስጥ ነው ታፍነው የተወሰዱት። ሁለቱም በአፍጋኒስታን የአሜሪካ ዩኒቨርሲቲ መምህራን የነበሩ ናቸው። ከስር ከተለቀቁት ሶስቱ የታሊባን አመራሮች መካከል የሀካኒ መረብ መሪ ልጅ ይገኝበታል። የሀካኒ መረብ የአፍጋኒስታኑ ታሊባን አደገኛ አንጃ ነው። ልውውጡም ከመስከረም ወር መጀመሪያ ጀምሮ በተቆረጠው በታሊባንና በአሜሪካ መካከል የሰላም ስምምነቶችን እንደገና ለማስጀመር ይረዳል ተብሎም ታምኗል። ከፕሬዚዳንቱ ቤተ መንግስት ቅርበት ያላቸው ምንጮች እንደተናገሩት እስረኞቹ የምዕራባውያን ታሳሪዎች እስኪለቀቁ ድረስ እስረኞቻቸውን ለአሜሪካ ማዕከላዊ መረጃ እስር ቤት እንደሚሰጡ በሶስተኛ አገር ምናልባትም ኳታር ውስጥ እንደሚቆዩም ተገልጠዋል። አመሰግናለሁ። አሉላም። በመጨረሻም ላለፉት በርካታ ሳምንታት ቅዳሜና እሁድን እየጠበቁ ሲካሄዱ የቆዩት የሆንግ ኮንግ የተቃውሞ እንቅስቃሴዎች ወደ ሳምንቱ የሥራ ቀናት ዘልቀው ዛሬ በሥራ መግቢያና መውጫ ሰዓቶች መንገዶችን ዘግተዋል። የተቃዋሚዎቹን አድራጎት እጅግ ስግብግብ ወይም ለራስ ብቻ የተጨነቀ ሲሉ የቻይናዊቱ ግዛት ዋና ሥራ አስፈጻሚ ካሪ ላም ወቅሰዋል። ይህ የመኪና መንገዶችንና የምድር ለምድር ማመላለሻ ባቡር መስመሮችን የዘጋው እንቅስቃሴ ወደ ሆንግ ኮንግ ኮሌጆች ግቢዎችም ተዛምቶ የተፈጠረውን ሁከት የበተን ፖሊስ አስለቃሽ ጋዝ ተኩሰዋል። ተማሪዎቹ ወደ ሆንግ ኮንግ ዩኒቨርሲቲና ወደ ቻይና የሆንግ ኮንግ ዩኒቨርሲቲ የሚወስዱ መንገዶችንና ሀዲዶችን ለመዝጋት መሰናክሎቹን እያቆሙ እንደነበር ተዘግበዋል። በከተማይቱ ማዕከልም እዚህም እዚያም ብልጭ ድርግም የሚሉ በሺዎች የሚቆጠሩ ተቃዋሚዎች የዴሞክራሲ፣ የፖሊስ ጭካኔ እንዲመረመርና ሌሎችም ነጥቦች ያሏቸውን አምስት ጥያቄዎችን ይዘው ነው እየተንቀሳቀሱ ያሉት። የዜናው ሰዓት አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና እኔም ሰሎሞን አባተንን የምሽቱ ስርጭት መሪ ንጉሡ ታምሬ ነው። ኦድሬስ ሬጅስ በስቱዲዮ የቴክኒክ መሣሪያዎች ላይ ይገኛል። በዓለም ዜናዎች የጀመረው ፕሮግራማችን በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ በአሃዱ ራዲዮም ኤፍኤም 94.3 እና በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ እስከ ምሽቱ አራት ሰዓት በቀጥታ ይቀጥላል። አሁን የምሽቱ አብይ ርዕስ ይደመጣል። የኢትዮጵያዋ አዲስ አበባና የዩናይት ስቴትስ ዋሽንግተን ዲሲ የእህትማማች ከተሞች ስምምነታቸውን አድሰዋል። አዲስ አበባ ላይ ጉብኝት ያደረጉት የዋሽንግተን ዲሲ ከንቲባ ሚሪየል ባውዘር እንደሚሉት በኢትዮጵያ የተፈጠረው አዲስ የፖለቲካ ሁኔታ ስምምነቱን ይበልጥ ለመተግበር ያግዛል ነው ያሉት። ከንቲባዋ አዲስ አበባ የመጡት ሰባ አባላት ያሉትን የልዑካን ቡድን በመምራት ነው። እስክንድር ፍሬው ተከታዩን አጠናቅሯል። በአዲስ አበባና በዋሽንግተን ዲሲ መካከል የተፈረመው የእህትማማች ከተሞች ስምምነት ባለፉት አምስት ዓመታት የነበረውን የሚያድስ ነው። እናም ለጉብኝት ወደ ኢትዮጵያ የመጡት የዋሽንግተን ዲሲ ከንቲባ ሙሪል ባውዘርና የአዲስ አበባ ምክትል ከንቲባ ታከለ ኡማ ትናንት ፊርማቸውን አኑረዋል። በዚሁ ስነ ስርዓት ላይ የተናገሩት ምክትል ከንቲባ ታከለ ኡማ የልዑካን ቡድኑን አመስግነዋል። ኩራታችን ወደ ሆነችው አዲስ አበባ እንኳን ደህና መጡ። የተከበሩ ከንቲባ እናመሰግናለን። እርስዎን በዚህ ስለተቀበልን ኩራት ይሰማናል። ስምምነቱ የሁለቱን ከተሞች ትብብር ወደ ላቀ ደረጃ እንደሚያሳድገው ተገልጿል። መረጃዎች እንደሚያሳዩት ኢትዮጵያውያን ከሚገኙባቸው የውጭ አገራት ከተሞች ሁሉ ዋሽንግተን ከፍተኛውን ቁጥር ትይዛለች። ቀደም ሲል አዲስ አበባ በሚገኘው የአሜሪካ ኤምባሲ በተዘጋጀ የአቀባበል ስነ ስርዓት ላይ የተናገሩት የዋሽንግተን ዲሲ ከንቲባ ሙሪል ባውዘር እነዚህን ኢትዮጵያውያን በመወከላቸው የሚሰማቸውን ገልጸዋል። በውጭ ካሉ ኢትዮጵያውያን ሁሉ በቁጥር የሚበልጡትን መወከል በመቻሌ ክብር ይሰማኛል። በኢትዮጵያ የሚታዩ በጣም ተስፋ ሰጪ ለውጦችን መደገፍ እንደምንፈልግና በምንችለው መንገድ ሁሉ ለማገዝ ከጎናችሁ እንደምንቆም ጎላ ያለና ግልጽ መልእክት ማስተላለፍ እንፈልጋለን። አዲስ አበባና ዋሽንግተን ዲሲ የመጀመሪያውን የእህትማማች ከተሞች ስምምነት እንደ አውሮፓውያን አቆጣጠር በ2013 ሲፈራረሙ የኢትዮጵያ የፖለቲካ ሁኔታ ከአሁኑ የተለየ ነበር። ያኔ ዋሽንግተን የዚያን ጊዜው የኢትዮጵያ መንግስት ተቃዋሚዎች ማዕከል ወደ አገር ቤት ለመመለስ የሚሰጉ በርካታ ዜጎች መኖሪያ ተደርጋ ትቆጠር ነበር። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡበት ከመጋቢት 2010 ጀምሮ ግን ለዓመታት ርቀው የቆዩ ሁሉ ለአገራቸው ምድር በቅተዋል። አዲሱ የፖለቲካ ሁኔታ የአዲስ አበባንና የዋሽንግተን ዲሲን እህትማማች ስምምነት ይበልጥ ተግባራዊ ለማድረግ እንደሚያስችል በዩናይትድ ስቴትስ ያሉ ኢትዮጵያውያንን ተሳትፎም እንደሚያሰፋ ተስፋ ተደርጓል። ከአሜሪካ ድምፅ ጋር አጭር ቆይታ ያደረጉት የዋሽንግተን ዲሲ ከንቲባ ሙሪል ባውዘር ይህንኑ ተስፋ ነው ያንጸባረቁት። እሳቸው በመሩት የልኡካን ቡድን ውስጥ የተካተቱትን አንዳንድ ኢትዮጵያውያን አሜሪካውያን ስሜት ምሳሌ በማድረግ ነው ያስረዱት። ነገሮች መለዋወጣቸውን ለሰው ለመናገር በግልጽ የሚታይ ነው። በጣም ለበርካታ ዓመታት ወደዚያ ያልመጡ የቡድን አባላት ወደ አገር ቤት መምጣት በመቻላቸው የተሰማቸው ደስታ አዲሲቷን መኖሪያ ከተማቸውን ለትውልድ መኖሪያ ከተማቸው ማሳየታቸው በጣም አስፈላጊ ነው። እናም አዲስ ቀን መምጣቱን በተመለከተ ጎላ ያለ መልእክት ማስተላለፍ ጠቃሚ ነው፣ ለኢትዮጵያውያን ብቻ ሳይሆን በኢትዮጵያ ኢንቨስት ማድረግ ለሚፈልጉ ለሌሎች ሰዎችም ጭምር። በዋሽንግተን ዲሲ የኢኮኖሚ እድገት እንዲመዘገብ በማስቻላቸውና በከተማዋ አስተዳደር ግልጽነት እንዲኖር በማድረጋቸው የሚመሰገኑትን ከንቲባ ለአዲስ አበባ ምን እንደሚመኙም ጠይቄያቸዋለሁ። ከአዲስ አበባ ከንቲባ ጋር የመገናኘትና ከተማዋን ተዘዋውሮ የመመልከት እድል አግኝቼ ነበር። በማደግ ላይ ባሉ ሌሎች ከተሞች እንዳለው ሁሉ የቤት አቅርቦት፣ የመሰረተ ልማት ግንባታና የንጹህ የመጠጥ ውሃ አቅርቦት ጉዳዮች አሳሳቢ ናቸው። በአንድነት ፓርክ ላይ በተሰራው ስራ በጣም ተደንቅ ያለው ለሰዎች መሰባሰቢያ እንዲሆን በማሰብ የእኔን አስተዳደር ስናዋቅር ትኩረታችን ግልጽነትና አዳዲስ ሀሳቦችን ለማስተናገድ ዝግጁ ማድረግ ነበር። ምክንያቱም ያ ለከተማ ንግድና ኢንቨስትመንት የምትስብበት አንዱ መንገድ ነው። እናመሰግናለን፣ ለዘገባው እስክንድር። ወደ ተከታዩ ርዕስ እናልፋለን። የዕለቱን አብይ ርዕስ ነበር የሰማችሁት። በወልዲያ ዩኒቨርሲቲ የደረሰውን የህይወት መጥፋትና ጉዳት የሚያወግዝ ሰላማዊ ሰልፍ ዛሬ ወልዲያ ከተማ ውስጥ ተካሂዷል። የከተማዪቱን ባለሥልጣናትና የማኅበረሰብ መሪዎችንም ያነጋገረው መስፍን አራጌ ዝርዝሩን ይዟል። አማራነት Yeah, ከመጀመሪያ ደረጃ እስከ መሰናዶ ተማሪዎች ድምጻቸውን ያሰሙበት፣ ከመንግስት ሰራተኛው እስከ ሃይማኖት አባቶች የታደሙበት፣ ከከተማ ነዋሪው እስከ ደራሽ እንግዳው የተገኘበት የወልደያው ሰላማዊ ሰልፍ ገዳይነትን አውግዞ ለአንድነት ጥሪ የተላለፈበት ነበር። ከዋናው አደባባይ ተነስቶ መድረሻውን ጣይቱ ብጡል ያደረገው ሰልፍ በአስር ሺዎች የሚገመቱ ሰዎችን እንዳስተናገደ የደረሰን መረጃ ያመለክታል። እኛ ታዳጊዎች ከዩኒቨርሲቲዎቻችን እና ከዩኒቨርሲቲ ተማሪዎቻችን እውቀትን እንጂ ግድያን፣ አንድነትን እንጂ መገነጣጠልን ልንማር አይገባንም ከሚሉት ታዳጊዎች ጀምሮ ገዳይነት መሸነፍ ነው የሚሉ መፈክሮችን ያነገቡ ሰልፈኞች ተስተውለዋል። ሰሞኑን በተፈጠረው ግጭት ሰናቱን እንነኛለን ድርጊቱንም good. And no i ለአሜሪካ ድምፅ አስተያየታቸውን የሰጡት የከተማዋ ዋና ከንቲባ አቶ መሐመድ ያሲን ድርጊቱ አካባቢውን የሚወክል አይደለም ይላሉ። ይሄ ግጭት የወልዲያ ከተማን ከዛም አልፎ የአማራን ሕዝብ የማይወክል ነገር ግን ደግሞ የጥቂት ግለሰቦችን የግል ፍላጎት ታሳቢ ያደረገ እኩይ ዓላማ የሰነቀ ለቀጣይ ግን አብሮነታችንን ሊሸረሽር የሚችል አንድነታችንን የሚያፈርስና የሚንድ አብሮነትን የሚያጠፋ እኩይ ዓላማ ስለሆነ ይህንን ድርጊት የማውገዝ ዓላማን ያነገበ ሰላማዊ ሰልፍ ነበር የተካሄደው። ከንቲባው በተለይ በአማራና በኦሮሞ ሕዝብ መካከል ጥላቻን በመዝራት ግጭት መፍጠር የሚፈልጉ አካላት ሴራ ነው ሲሉ ድርጊቱን አውግዘዋል። ከምንም በላይ ሆን ተብሎና ታቅዶ በሁለቱ ብሔሮች መካከል ሊፈጠር የታሰበውን ግጭት ቆም ብሎ አስቦ ህዝቡ በተረጋጋ መንፈስ ወደ አንድነቱን የሚመለስበትን ሰፊ መልእክት የተላለፈበት ሰልፍ ነበር ማለት ይቻላል። የተጎዱትን በመርዳት በድርጊቱ ላይ ተሳትፈዋል የተባሉ አካላትን ለህግ እንዲቀርቡ በማድረግ ሊኖረው የሚችለው ሚና ከተማ አስተዳደሩ ምንድን ነው? በዚህ ተግባር ላይ የተሰማሩትን አጥፊዎችን አፈላልጎ እርምጃ እንዲወሰድባቸው በማድረግ በኩል በዋነኛነት የሚመለከተው የጸጥታ መዋቅር በዚህ ተግባር ላይ ተሳትፈዋል ተብሎ መረጃ የቀረበባቸውና ተጠርጣሪ ሆነው የተያዙትን ተማሪዎች በአግባቡ ይዞ ምርመራ እንዲጣራ የማድረግ ስራ እየተሰራ ነው ያለው። ይህም በማድረግ ረገድ የከተማው ማህበረሰብ፣ የከተማው አመራርና የሚመለከታቸው አካላት በዚህ እኩ ዓላማ ተሳትፈዋል ተብሎ የሚታዩ አካላትን በአግባቡ የእርምት እርምጃ እንዲወሰድ በማድረግ በኩል የበኩላችን የሚና ለመወጣት የሚያስችል እንቅስቃሴ እየተደረገ ነው ያለው። ይህ በእንዲህ እንዳለ የከተማው ማህበረሰብ ከምንም በላይ ደግሞ የሃይማኖት አባቶችና የአገር ሽማግሌዎች፣ የነጋዴው ማህበረሰብ ተወካዮች ችግር የደረሰባቸውን የመጠየቅ የማጽናናት ትምህርት ቤት ላይ ያሉ ተማሪዎች ደግሞ የማረጋጋትና አብሮነትን የመግለጽ ስራ ወደ ከተማ ማህበረሰብ ተማሪው ተረጋግቶ ከዚህ ወደ ባሰ እልቂትና ብጥብጥ እንዳይገባ ከዚህ ችግር ትምህርት ወስደን ሌላው አጥፊና ደናቃፊ የደገሰልን እንድግስ ወደ ጎን ትተን ያንን ሊያከሽፍ የሚችል አብሮነታችንን አጠናክረን የበለጠ ወደ ሰላማዊ መማር ማስተማር ሂደት እንዲገባ ሰፊ ስራ እየሰራ ነው ያለው። በዚህ አጋጣሚ የከተማችንን ማህበረሰብ በከተማ አስተዳደሩ ህዝብ ስም ምስጋናችንን እና አክብሮታችንን መግለጽ ይፈልጋል። ያዚ ጋር ዛፈረስ እባላለሁ። ወሎ ዞን ሃይማኖት ምክር ቤት ጸሐፊ ነኝ። የተፈጠረው ችግር ኢትዮጵያዊነትን የማይገልጽ ሃይማኖታችንን የማይፈቅድ ሰውን ያህል ነገር አጠቃላይ በሀገራችን እንዲህ አይነት ድርጊት እንዳይፈጠር ሁላችንም ልናወግዘው ይገባል። በኢትዮጵያነታችን ማመን አለብን። ሰውን ያህል ነገር መሞት ጠርቶ መገፍተር የለበትም። ሰው ሊከበር ይገባል። ክርስቲያኑም ሙስሊሙ አብሮ ሲበላ፣ አብሮ ሲጠጣ፣ አብሮ ሲያዳድር፣ አብሮ ቤት ሲሰራ፣ ቤተክርስቲያን ሲሰራ፣ መስጊድ ሲያጥፍ እና ሰራ ነው። እኛ አባቶቻችን ይዘነው የመጣ ነው። ወደፊትም ይህን ነው ኃይለኛ የምንቀበለው እዚህ ወልዲ ያለ ማዳፈል ሀገርን ለማጥፋት ኢትዮጵያዊነትን ለማጥፋት የተዘጋጁ ተልኮ ይዘው የመጡ ሰዎች ካልሆኑ በስተቀር እንደ ኢትዮጵያነት እንደ ሃይማኖት ይችን ነገር አጥብቀን ነው እኛ የምናወግዘው። ሰሞኑን በዚ ዩኒቨርሲቲ በተፈጠረው ግጭት ይመርገም ስቴ ሰሞኑን በወልዲያ ዩኒቨርሲቲ በደረሰው ወንድሞቻችን ልጆቻችን ሁለት ተማሪዎች ህይወታቸው ላለፉ መጀመሪያ ለቤተሰቦቻቸው መጽናናትን እመኛለሁ። ይሄ የተደረገው ድርጊት የወልዲያን ህዝብ የማይወክል ወልዲያን ጥላሸት ለመቀባት ይሁን ተብሎ ተልኮ የተደረገ ነው። ይህን የፈጸሙ አካሎች አይወክሉንም። እኛ የሀገር ሽማግሌዎች ከመንግስት ጎን ሁነና ይህን ድርጊት ያደረጉትን በአስቸኳይ ተጣርቶ ለህግ እንዲቀርቡልን ነው የምንፈልግ። ጌታቸው ፋሲካው እባላለሁ። የወልዲያ ከተማ ከተማ ነዋሪ ነኝ። ይህንን ሰልፍ ልናደርግበት ያነሳሰን ተግባር አንደኛ የሞቱ ተማሪዎች የኛ ተማሪዎች ናቸው። መጀመሪያ ሲገቡ ወደ ትምህርት ቤት አቀባበል አድርገንላቸው ነበር እና የተቀበልናቸው አስተምረን በሰላም ወደ ቤተሰባቸው ልንመልስ ነበር። ነገር ግን በአጋጣሚ በመሀል ተማሪዎቻችን ሙተውብናል። ይህም ትልቅ አንዱ ሀዘን ነው። ሁለተኛው ደግሞ ሊቢያ ላይ የተከሰተን ድርጊት ወልዲያ ተፈጸመ በማለት የሚያስተላልፉ የሚዲያ ተቋማትን በማውገዝ ነው። ሌላው እኛ ኢትዮጵያዊነት አስተሳሰብ ያለን ከየትም አቅጣጫ መጥተው በሰላም የሚኖሩባት ከተማ መሆኗንም ማሳየት ስለምንፈልግ ነው። እንዲህ አይነት አጋጣሚዎች ከዚህ ቀደም ተከስተው ያውቃሉ? ከዚህ ቀደም ተከስተውብን አያውቁም። አምናም እንደምታውቀው ትንሽ እዛ ውስጥ ለውስጥ ረብሻ ነበረ። ያው ያንንም የአካባቢው ማህበረሰብ፣ የሀገር ሽማግሌዎች፣ ወጣቶች ሂደን ነው ያበረር ነው። የሁለት ተማሪዎችን ህይወት የነጠቀው የቅዳሜ ምሽቱ ድርጊት ላይ ተሳትፈዋል ተብሎ የተጠረጠሩ አስራ ሶስት ሰዎች በፖሊስ ቁጥጥር ስር ውለው ምርመራ እየተካሄደ መሆኑን በትናንቱ ዘገባችን መግለጻችን ይታወሳል። ተማሪዎችን የማወያየት ስራ ዛሬም የቀጠለ ሲሆን በኦሮሚያ ክልል ከሳይንስና ከፍተኛ ትምህርት ሚኒስትር የተወከሉ ልዑካን ዛሬ እኩለ ቀን ገደማ ወደ ከተማዋ መግባታቸውን ከዩኒቨርሲቲው የደረሰን መረጃ ያመለክታል። መስፍን አራጌ ነኝ፣ ከደሴ። መስፍን አድራጌ ለዘገባው እናመሰግናለን። አሁን ወደ ምስራቅ ኢትዮጵያ እንሻገራለን። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ክልላዊ ሳይሆን አገር አቀፍ ፓርቲ በመሆን በዲሞክራሲያዊ መንገድ ለመንቀሳቀስ እና የኢትዮጵያውያን ሁሉ ሕይወት መሻሻል የበኩሉን አስተዋጽኦ ለማድረግ እንደሚሰራ አስታወቀ። ኦብነግ ለስድስት ቀናት ባካሄደው አራተኛ መደበኛ ጉባኤው መክፈቻ ላይ የኦነግ የኢዜማና የአብን አመራር አባላትም መገኘታቸው ታውቋል። የግንባሩን የህዝብ ግንኙነት ኃላፊ አቶ አብዱላሂ የሐሰንን ያነጋገረው ሪፖርተራችን አዲስ ቸኮል ተከታዩን ዘገባ አጠናቅሯል። ባለፈው ሳምንት ሐሙስ በሶማሌ ክልል ጎዴ ከተማ የተጀመረው የኦብነግ አራተኛ ጉባኤ አቶ አብድራህማን ሼክ ማሃዲን በሊቀመንበርነት በመምረጥ ዛሬ ተጠናቋል። በምርጫው አቶ አህመድ ያስን ሼክ አብዲም የፓርቲው ምክትል ሊቀመንበር ሆኖ ተመርጠዋል። ለሃያ አንድ ዓመት የፓርቲው ሊቀመንበር የነበሩት አድሚራል መሐመድ ኡመር ኡስማን ስልጣናቸውን ለአቶ አብዱርህማን አስተላልፈዋል። ፓርቲው ከሌሎች ኢትዮጵያውያን ጋር በመሆን ለሁሉም ኢትዮጵያዊ ጠቃሚ እርምጃዎችን ለመውሰድ ቁርጠኛ ነው ብለዋል የህዝብ ግንኙነት ኃላፊው አቶ ሀሰን አብዱላሂ። ኦነግ ነበረ፣ የኦሮሞ ነጻነት ግንባር፣ ሁለተኛ ደግሞ አብን አማራ ብሔራዊ ንቅናቄ፣ ሶስተኛ ኢዜማ ኢዜማ መጥቶ ነበረ። ሁለቱ ሊቀመንበሮች እና የኦነግ የህዝብ ግንኙነት ኃላፊ ነበረው የምትት እና ዶክተር ደሳለኝ ጫኔ አቶ ይሻራ ረዛ ሶፋ መቶ ነበሩ እና የሶሊዳሪቲ የድጋፍ ንግግር ነው ያደረጉት። ያው አብረን ተባብረን ብዙ የምንጋራቸው ብዙ ነጥቦች ስላሉ እኛ ድርጅት ደግሞ ከክልል ወደ ሀገር አቀፍ ደረጃ ፓርቲ ሆኗል እና ለሶማሌ ህዝብ ብቻ መታገል ሳይሆን ለመላው ኢትዮጵያ ህዝብ ቤት ጉርነት ነጻነት ለማምጣት ነው የምንታገለው እና ከምንጋራቸው ነቶች እና ከምንቀራራቸው ነቶች የምንጋራቸው ነቶች ስለሚበዙ አብረን ተባብረን ለህዝባችን የሚበጅ ለአማራ ሞሬ፣ ለሶማሌ፣ ለኦሮሞ፣ ለመላ ኢትዮጵያ ህዝብ የሚበጁ በጣም ጠቃሚ እርምጃዎችን አብረን መውሰድ ስለምንችል ቷ የሰላም የፍትህ እጦት ለብዙ አመታት የነዚህ ህዝቦች ሶቆቋ የደረሰባቸው ስለሆነ ማንኛውም ኢትዮጵያዊ ፍትህ፣ እኩልነት፣ ነጻነት እንዲያገኝ መተባበር የራሳቸው ግዴታ ነው። ፓርቲው አርማው ላይ ብርና ጠበንጃ የነበረ ሲሆን አሁን ጠበንጃውን በንስር ምስል መተካቱን ያስታወቁት አቶ ሀሰን ባለፉት ስድስት ቀናት በጎዴ ከተማ ስላካሄዷቸው ውይይቶች ና ስላሳልፏቸውን ውሳኔዎች ይህንን ብለዋል። አንደኛ ሰባት መቶ ሀምሳ አሉ ከምብር ነቻቸው ክየ አለሙ የመጡ ከውጭ ሀገርም አገር ውስጥ ሌሎች ደግሞ ከተማ የመጡ እስከ ሁለት መቶ ሀምሳ አንድ ሺህ ህዝብ ነው በአድራሻ ውስጥ አሁን ያለው አንደኛ ሪፖርት ማቅረብ እያንዳንዱ በዓለም አቀፍ ደረጃ ሀምሳ አራት ኦፊሶች አሉ። ቢሮዎች በአሜሪካ ና በአውሮፓ በአውስትራሊያ፣ በተለያዩ በካናዳ እና እነዚ ሀላፊዎች ስለመጡ ሪፖርት ይቀርባል። ሪፖርት ውስጥ ደግሞ ይፈተሻል። ምን ተሰራ፣ ምን ጎደለ፣ ለምን ጎደለ ተብሎ ይጠየቃል። አንደኛ ይሄ ነው። እያንዳንዱ ኮቢና ዲፓርትመንት ደግሞ ሪፖርት ያቀርባል። ከዛ ምን መሻሻል የሚገባቸው ይነጋግርበታል። በተለይም በስትራቴጂ ነው የተነጋግርበታል። አራተኛ ደግሞ ከአንቡ ቤት የነበሩልን ዶክመንቶች ክለሳ ይደረጋል። ከአምቦ ቤት የነበሩንን በተለይ ቁስለኞች፣ እስር ቤት ከእስር ቤት የወጡ እና መደበኛ ጦራችንም የላኩት ዱከምቡርና አለ እና እሱም ምን አይነት እንክብካቤ ማደረግ አለባቸው? ምን ይገሏቸዋል? ምን ገጠማቸው ተብሎ ይጠይቃል። ፓርቲያቸው የሶማሌ ክልል ህዝብ የዳር ሀገር ህዝብ ሆኖ በሀገሪቱ ፖለቲካ ላይ ወሳኝ ሳይሆን ሌሎች የወሱንለት የነበረውን ሁኔታ ከእንግዲህ አናስቀጥልም ብለዋል። አቶ ዋሰን ጊዜ ሌሎች ስነወርን ህዝብ ማያቆጭ ሰዎች እኛ ላይ ውሳኔ ማሳለፍ ተቀባይነት አይኖርም። ከአሁን በኋላ ጊዜ እነዚህ ችግርታዎች ናቸው። ጅድ መፍረጃ ምናምን አይኖርም። ለወረች ፈንትረሆነን ከኢትዮጵያ ወንድሞቻችን አይቶች ጎን ተሰልፈን ብዙ የምንጋራቸው ነጥቦች ስላሉ እሶቱም ጥሩነት፣ ደግነትን ሁሉንም መካፈል አለብን እና ፓርቲያችን ከክልል ደረጃ ወደ ሀገር አቀፍ ደረጃ አሸጋግረነዋል። አንደኛ በመሬት ቆራ ስፋት አንደኛ ነን። ሁለተኛ ደግሞ በህዝብ ብዛት ኢትዮጵያ ህዝቦች ብዛት ላይ ሶስተኛ ደረጃ ላይ ይዘናል። የተፈጥሮስም ጋዝም መዛጅም ከብስም አለን እና ይሄ ሁሉ ጠቃላል መሬት እርሻም አለ ከጎዴ እስከ ቀላፎ ድረስ፣ ከኢሜ እስከ ጎዴ ድረስ ያለው ለአፍሪካ ቀንድ ይበቃል በደንብ ቢታረስ እና ሰላም ቢኖር እና ይሄ ሁሉ ሀብት እያለን አሁን እንደማንኛውም ኢትዮጵያዊ ያለንን የኬኩ ድርሻ ለመካፈል ወይም መስዋዕትነት ለመክፈል ሰላም እንዲሰፍን ዲሞክራሲ እንዲገኝ የተጀመረውን ለውጥ የተሳካ እንዲሆን የራሳችንን መስዋዕትነት እንከፍላለን። የሀገሪቱን ለውጥ በመጠበቅ ረገድም የሚጠበቅባቸውን ሁሉ እንደሚያደርጉ ነው የተናገሩት። የሀገራችን ሁሉና በጣም በአስቸጋሪ ጊዜ ስለሆነች በመስቀለኛ መንገድ ስለሆነች ተባብረን ይህንን ሀገራችንን አድነን ከዛ ጊዜ የሚፈታቸው አንዳንድ ጉዳዮች አሉ፣ ሌሎች ደግሞ እኛ ራሳችን የሚፈታቸው ጉዳዮች አሉ። በዳያሎግ በመነጋገር እርቅ በማድረግ በእርቅ በመፍታት በተለያዩ በተለይም በሶማሊያና በአፋር በሶማሊያና በኦሮሞ አካባቢ ያሉት የነበሩት በቲፒኤልኤፍ ጊዜ የተፈጠሩት ችግሮች አሁን በዳያሎግ መሰረት እየፈታን ስለሆነ እነዛም ሌሎችም ኢትዮጵያውያኖች እንደዚህ አንድ ላይ መጥቶ ይህንን ሕዝብ ለሕዝብ ግንኙነት ሲፈጥረው የነበሮችን አንዳንድ ጥያቄ ነገሮችን ጎን ከጎን አስቀምጠን ብዙ የምንጋራቸው ነገሮችን የምንነጋገርበት መድረክ መፍጠር አለብን ብለን ነው የተስማማነው። ኦብነግ በአሁኑ ሰዓት ሶማሌ ክልሉ ዘጠና ስምንት ቢሮዎች አለው ያሉት አቶ ሀሰን ከሶማሌ ክልል ባሻገር በአዲስ አበባ፣ ኦሮሚያና አፋር እንዲሁም አማራ ክልሎችም ወደፊት ቅርንጫፍ ቢሮዎችን እንደሚከፍት ተናግረዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አመሰግናለሁ አዲስ ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ከምሽቱ ሶስት ሰዓት ተኩል ይሆን አንድ ደቂቃ አካባቢ ይቀራል። እስከ አራት ሰዓት አብራችሁን ቆዩ። በ22 በ25ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ በፌስቡክ ላይቭ አት ቪኦኤ አምሃሪክ በአሃዱ ራዲዮ 94.3 ላይ እንገኛለን። አዲስ አበባና የዩናይትድ ስቴትሷ ዋና ከተማ ዋሽንግተን ዲሲ የእህት ማማች ከተሞች ስምምነታቸውን ማደሳቸውን ቀደም ሲል በተላለፈ ዘገባ አስደምጠናችኋል። ከኢትዮጵያ ቀጥሎ ግዙፍ የኢትዮጵያውያን ማህበረሰብ የሚገኝባት ከተማ ከንቲባ ነኝ ብሎ ነበረ ሚሪየል ባውዘር የዋሽንግተን ዲሲ ከንቲባ፣ በዚሁ ስነ ስርዓት ላይ እስክንድር ፍሬው የዚህ ዘገባ ተከታይ ክፍላለሁ ቀጥሎ ይቀርባል። የዋሽንግተን ዲሲ ከንቲባ ወደ አዲስ አበባ የመጡት ኢትዮጵያውያንንና ትውልደ ኢትዮጵያውያንን ጨምሮ ሰባ አባላት ካሉት የልዑካን ቡድን ጋር ነው። ታዋቂ ስፔሻሊስት ሐኪም ዶክተር አሰፋ ጄጃው መኮንን ከነዚህ የልዑካን ቡድን አባላት አንዱ ናቸው። የእርሳቸው በልዑካን ቡድኑ መካተትም ከዚህ ከጤና ዘርፍ ጋር የተገናኘ መሆኑን ይናገራሉ። እዚያ አሁን በመጣንበት ልዑካን ቡድን የሄልዝ ሴክተር የጤናውን ክፍል ምን ማድረግ ይቻላል? ዋሽንግተን ዲሲና አዲስ አበባ ምን ታደርግ ትችላለች? በትልቁ ደግሞ አሜሪካና ኢትዮጵያ ነው። እሱን አስፔክት ከበር ለማድረግ ነው የመጣሁት። እንግዲህ በርካታ ኢትዮጵያዊ አሜሪካውያን ሁሉ ተካተውበታል። ይሄ የሉካም ቡድን ሰባት ሆናላችሁ ይመስለኛል። የሉካም ቡድኑ አባላት እንግዲህ የመጀመሪያ ጊዜ አደለም። ዋሽንግተን ዲሲ እና አዲስ አበባ የእህትማማች ስምምነት ሲፈራረሙ አሁን ይታደሳል ተብሏል። ዛሬ ምን ክፍተት ደፈነ? እስካሁን ካለፉት በመማረስ አሁን ለማድረግ ነው እቅዳችሁ? እንግዲህ እስካሁን ብዙ ስራ አልተሰራም። ይሄኛው ግን አዲስ ልኡካን ቡድን ውስጥ በጤና፣ በትምህርት፣ በቢዝነስ፣ በትራንስፖርት በብዙ ስኬታማ የሆኑ ሰዎች ነው ያሉት። ካሁን በኋላ ግን ምንድን ነው አቀናጅተን መስራት የምንችለው? ያ ደግሞ በየጊዜው በሶስት ወር በስድስት ወር በአመት እየታየ አፈጻጸሞችም እየታዩ በሚቀጥለው ምን ማድረግ እንችላለን በሚል በአዲስ ኃይል ከአዲስ ቱ ኢትዮጵያ ጋር ለመገናኘት የመጣ ነው። ከአዲስ ቱ ኢትዮጵያ ጋር ሲሉ አንድ ቀደም ሲል ያነሳውት ጥያቄ ነበር። ለእርስዎም ለአንሳ የመጨረሻ ጥያቄ አድርገዋለሁ፣ እና ምናልባትም ቀደም ሲል ስምምነቱ በተፈረመበት ጊዜ ነበረው የኢትዮጵያ ፖለቲካዊ ሁኔታና አሁን ያለው ነገሮች ተለዋውጠዋል። እንግዲህ ምናልባት አሁን የበለጠ ይመቻል ብዙ ኢትዮጵያውያንን እዚያ መጥቶ ለማሰራት ወይስ በፊት የማያሰሩ ነገሮች ነበር? እርሶን ግምገማ ይንገሩ። ምናልባትም አንዳንድ ኢትዮጵያን ከዚህ ቤት ሀገራቸው ለመግባት የሚሰጉበት ሁኔታ ስለነበር ብዬ ነው። ከአመት ከስድስት ወሮች እኔ እንኳን በዛ አይደለም የማየው። አሁን ከማንኛውም ጊዜ በላይ ሃርሞኒ። አንድነት ውህደት የሚያስፈልግበት ጊዜ ነው። ማንኛውም ፕሮፌሽናል በሆነ መንገድ አገራችን ላይ ነው የማየው አንዱ ትልቁ ነገር በጣም ትልቅ የወጣት ኃይል አለ፣ የስራ ፈጠራ የለም። ስለዚህ እሱን በማገዝ ደረጃ በአዲስ ጉልበት የተቀየረ ዲሞግራፊ ነው ያለው። የወጣቱ ቁጥር ከፍተኛ ነው። የወጣቱ ቁጥር ከፍተኛ ነው እና ስራ ግዴታ መፈጠር አለበት በሁሉም አስፔክት እሱን በሚል ነው። ሁለተኛ ደግሞ መዋሃዱ መደመሩ የሚባለውም ቃል ከቃል አልፎ ተግባር መሆን አለበት። አንዱ የምናሳየው ከሌላ አትላንቲክ የለየንን ውሃ የለየንን እዛ ያለውን ያጠራቀምነው ገንዘብ የሚሆን ሀብትም ቢሆን እንዴት አድርገን ከሀገራችን ጋር ማዋሃድ እንችላለን በሚል መንፈስ ያለ ግሩፕ። ቅድስት ገረመው ደግሞ ከንቲባዋን፣ ምክር ቤታቸውንና ጽህፈት ቤታቸውን በአፍሪካ ጉዳዮች ላይ ከሚያማክሩ ኮሚሽነሮች አንዷ ናቸው። ኢትዮጵያዊት አሜሪካዊቷ ኮሚሽነር በልኡካን ቡድኑ የተካተቱበትን አላማ በማብራራት ይጀምራሉ። ሁለት ነገሮችን ለመስራት ነው የመጣሁት። አንዱ በዚህ ሀገር ውስጥ በተለይም በጦርነቱ ጊዜ ኤርትራና ኢትዮጵያ ሲታረቁ፣ ብዙዎቹ ግን በአካለ ጎደሎነት የተቀመጡ ሰዎች አሉ። እነሱን የምንረዳበት መንገድን ለመፍጠር ነው አንደኛው አመጣጤ። ማተኮር የምፈልገው ወታደሮቹ ላይ ነው። አሜሪካን ሀገር ወታደር ማለት አንድ ነገር አድርጎ ሲመጣ ትልቅ ክብር አለው። እዚህ ግን ካገለገሉ በኋላ ልዩ ቦታ ነው የምንተዋቸው እና እንደሱ እንዲከበሩ ማድረግ አለብን። ሀገር በኢትዮ ኤርትራ ጦርነት የተሳተፉ ወታደሮች ነው ማለት ፈለጉት እርስዎ? አዎ። እና ሁለተኛ ደግሞ ከዚሁ ጋር አያይዘው ሰላም የሚመጣበትን ሁኔታ ነው። በአገራችን ላይ ከሩቆ ብዙ ነገሮችን እንሰማለን። እኔ ባደግኩበት ወቅት እሳቸው ጠይሟ ሴትዮ ቀዩ ሴትዮ ጠይሙ ሰውዬ ቀዩ ሰውዬ እያልን ያደግ ነው እንጂ ከሌዚ ዘር ነው ከሌዚ ዘር ነው ብለን አናውቅም። ያ ጊዜ የሚጠፋበትም ጊዜ በጉጉት እጠብቃሉ። ህልም አይደለም ተስፋ ነው። እና አሁን ያለው ሁኔታ ትንሽ የሚያሳስብ ስለሆነ፣ በተለይም ደግሞ በሃይማኖት በኩል የሚወሰደው አንዳንድ ነገሮች በጣም አሳሳቢ ነው። ለወጣቶች የስራ እድል መፍጠር የሚታዩ ችግሮችን ለመቅረፍና ሰላምን ለማምጣት አስተዋጽኦ ሊያደርግ እንደሚችልም ቅድስት ገረመው ተናግረዋል። ኢትዮጵያን የምንወድ ሰዎች ከሆንን ርብራቤ ማድረግ ያለብን ወጣቶቻችን ስራ እንዲያገኙ ነው። ዘለቄታዊ መፍትሄ ሊመጣ የሚችለው ሰው ስራ ሲኖረው ነው። ሰው ስራ ሲኖረው ራሱን ያከብራል። ሰው ስራ ሲኖረው ሌላው አምጥቶ መርዝ ሲረጭበት አይቀበልም። ሰው ስራ ሲኖረው ጠግቦ ከኖረ ራሱን ነው ማስተዳደር የሚፈልገው እንጂ ሌሎች ነገሮች ውስጥ የኢኮኖሚ ኃይል መፈጠር እንዳለበት ሀገር ውስጥ ወጣቱ ላይ በትምህርት በካልቸራል ኤክስቼንጅ በትምህርትና በባህል ልውውጥ እንዲኖር ማድረግ አለብን። የዋሽንግተን ዲሲ ከንቲባ ሙሪል ባውዘር በኢትዮጵያ ቆይታቸው ታሪካዊ ቦታዎችን ጎብኝተዋል። ለክብራቸውም መንገድ በስማቸው ተሰይሟል። አዲስ አበባ ጋዜቦ ተብሎ ከሚጠራው አደባባይ ወደ አፍሪካ ህብረት ጽህፈት ቤት የሚወስደው መንገድ ነው በስማቸው የተሰየመው። ከከንቲባዋና ከልዑካን ቡድናቸው ጋር ወደ አዲስ አበባ ከመጡት መካከል በዩናይትድ ስቴትስ የኢትዮጵያ ባለሙሉ ስልጣን አምባሳደር ፍጹም አረጋ ይገኙበታል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዚህኛውም ዘገባው በድጋሚ እናመስግንና ወደ ምዕራብ ኢትዮጵያ እንሻገር። ቦልዲያ ዩኒቨርሲቲ ሁለት ተማሪዎች የተገደሉበትን ግጭት ተከትሎ በጅማ ዩኒቨርሲቲ የሌሎች ክልል ተማሪዎች ግቢውን ለቀው እንዳይወጡ ጥረት ማድረጉን ዩኒቨርሲቲው ገለጠ። በቤተ ክርስቲያንና መስጊዶች ተጠልለው የሚገኙ ተማሪዎችንም ለመመለስ ውይይት እየተካሄደ መሆኑን የዩኒቨርስቲው ፕሬዚዳንት ዶክተር ጀማል አባፊጣናቸው የተናገሩት ናኮር መልካ ዝርዝሩን ይዟል በወልዲያ ዩኒቨርሲቲ ባለፈው ቅዳሜ የተከሰተውን የሁለት ተማሪዎች ሞት ተከትሎ ጥቃት ሊፈጽምብን ይችላል በሚል ስጋት በጅማ ዩኒቨርሲቲ የሚማሩ የሌሎች ክልል ተወላጆች ከግቢው ለመውጣት ሲሉ የክልሉ ተወላጅ ተማሪዎች እንዳስቆሟቸው ስሙን መጥቀስ ያልፈለገ አንድ ተማሪ ገልጿል። ምክንያት በእኛ ላይ ጉዳት ያደርሳሉ ብሎ እዚህ ጅማም ትልቅ ስጋት ነበረ። ስለሆነ አብዛኞች ግቢውን ለቆ ሲወጡ ነበረ። ነገር ግን እንደተፈራው አልነበረም። ጅማ ላይ የበቀልም ሆነ የሌላ ነገር አላየንም። ከዛ ደግሞ ወደ ማረጋጋት እንጂ መሄድ ያለብን ወደ አላስፈላጊ ቅድ እንዳንገቡኛ ግቢ የከፋ ጉዳት የለ ማለትም በእነሱ ላይ ምንም ጉዳት እንዳይደርስ እና እንደዚያት ነገሮችን እነሱ እንደማያስተናግደ እምነት አባቶችና አባ ገዳዎች ጠብቆ ለዛ እንዲያሳድሩ አድርገናል። ተማሪ አሚር ማህመድ የጅማ ዩኒቨርሲቲ የተማሪዎች ህብረት ተወካይ ነው። በዩኒቨርሲቲው ስላለው ሁኔታ እንዲህ ይገልጻል። ጀምረው ለመውጣት ላለ ተማሪዎች ወይም በየተናጠሙ እየወጡ በየእምነት ቤቱ ሲጠለሉ ነበር። ስጋት ሲያድርባቸው የካምፓሶች አባገዳዎች የሀገር ሽማግሌዎችን ይዘን በየካምፓሱ ከተማሪዎች ለመሆነን ስንወያይ ነበር። ምን ያህል ተማሪዎች ይሆናሉ በአሁኑ ጊዜ በየቤተ እምነቱ ተጠለለው የሚገኙት? ምንም ያህል ከግቢ እንዳይወጡ ጥረት ቢደረግም ቁጥራቸው በወል ያልተረጋገጠ ተማሪዎች በጅማ ከተማ ገብርኤል ቤተ ክርስቲያንና መስጊድ ውስጥም ተጠልለው እንደሚገኙ አሚል ተናግሯል። ከአባ ገዳዎች አገር ሽማግሌዎችና የሃይማኖት አባቶች ጋር በመሆን ተማሪዎቹ ወዳሉበት ሄደው ወደ ግቢ እንዲመለሱ ውይይት እያደረጉ መሆናቸውንም ገልጿል። የዩኒቨርሲቲው ፕሬዝዳንት ዶክተር ጀማል አባ ፊጣ ሰሞኑን በዩኒቨርሲቲው ስለተከሰተ ሁኔታ እንዲያብራርተዋል። የበቀል እርምጃ ይኖራል በሚል ሊወጡ ተፋሱ ተማሪዎች ነበሩ። በዚህ ጊዜ እዚህ ክልል ተማሪዎች ደግሞ ይሄ በፍጹም አይሆንም ባይሆን ይሄንን አሳዛኝ ክስተት በጋራ እንቃወማለን አብረን ሆነን እንጂ እናንተማ ጥላችሁ ወቅ የዘባችሁም የእናንተን ስጋት የእናንተን ፍራቻ መቅረፍ ያለብን በፍጹም አትነኩም ብለው የመለሱበት ሁኔታ እውነት ነው። ነገር ግን የነዚህ አርአያነት ያለው ስራ የሰሩ ልጆችን ጥረት በሚያጎድፍ ሁኔታ ስጋት ተሰምቶናል ያሉ ተማሪዎች የተወሰኑ ተማሪዎችን አጣምነው ወደ ሌላ ከዩኒቨርሲቲው ወደ በመውጣት በተለያዩ የቤተ ክርስቲያን ሌላ መታቢ የመጠለል ነገር አለ። ከጸጥታ ኃይሉም ጋር ከከተማው አስተዳደር ጋር ከሀገር ሽማግሌዎች ጋር በመቀናጀት ስንሰራ የነበረውን ስራ በማጠናከር ከዛሬ እነሱ ጋር በመሄድ ያናገርንበት ይሄ ስጋት እንደማይኖር ለማሳመን ሞክረናል። እንግዲህ አሁን በዩኒቨርሲቲው በተለያየ ደረጃ ተማሪዎችን እያወያየን አስፈላጊ ነገር ለሚመለከተው አካል ጥያቄዎች እያቀረብን እንደሆነ ነገሮች እየተጣሩም እንደሆነ ውይይቶች ማካሄድ ነበር። ሰአኑ ውይይቶቹ ይቀጥለዋል። ሰላማዊ መማር ማስተማር ሂደቱንም ለማረጋገጥ ጥረቶች አሁንም ይቀጥላሉ ማለት ነው። አሁን ከጊዜው ይህንን ሁለት ቀን እንደተቋረጠ ነው ማለት ነው። ሰሞኑን በወልዲያ ዩኒቨርሲቲ የተከሰተውን የሁለት ተማሪዎችን ሞት በመቃወም በአዲስ አበባ፣ አምቦ፣ ወለጋ፣ አርሲ፣ መደወላቡና ጂንካ ዩኒቨርሲቲዎች ሰላማዊ ሰልፍና የምግብ ማቆም አድማ መደረጉ ታውቋል። የኦሮሚያ ክልል ጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ ትናንት ለአሜሪካ ድምፅ እንዳሉት የተማሪዎችን ደህንነት ለማስጠበቅ ከአማራ ክልል መንግስት ጋር እየሰሩ መሆናቸውን ተናግረዋል። በተጨማሪም ተማሪዎቹን የገደሉ አካላት ወደ ህግ ለማቅረብ እየተሰራ ነው ብለዋል። ለአሜሪካ ድምፅ ናኮር መልካ campo. አመሰግናለሁን፣ አኮር መልካ ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። ወደ ዋሽንግተን ዲሲ ይመልሰናል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የቱርክ አቻቸውን ራችብ ጣይብ ኤርዶዋንን ነገ በዋይት ሀውስ ተቀብለው ያነጋግራሉ። የሁለቱ መሪዎች ስብሰባ በተለያዩ የፖሊሲ መጣረሶች ምክንያት ውጥረት ውስጥ የገባውን የቱርክ አሜሪካ ግንኙነት ለማደስ እድል ሊከፍት ይችላል እየተባለ ነው። ሪፖርተራችን ዶሪያን ጆንስ ከኢስታንቡል ያጠናቀረውን ዘገባ አዳነች ፍሳየ ታቀርበዋለች። ፕሬዚደንት ኤርዶዋንና ፕሬዚደንት ትራምፕ በሚያካሂዱት ንግግር አብይ ቦታ የሚይዘው ቱርክ በሶሪያ ኩርዳውያን ሚሊሻዎች ላይ የወሰደችው ወታደራዊ እርምጃ እንደሚሆን ይጠበቃል። ቱርክ ሚሊሻዎቹን በአሸባሪነት ፈርጃቸዋለች። ለዩናይትድ ስቴትስ ግን በአረብኛ አጠራሩ ዳዕሽ የሚባለውን እስላማዊ መንግሥት ነኝ የሚለውን ጽንፈኛውን ቡድን በመታገል በኩል በአጋርነት የሚሰራ ነው። የዩናይትድ ስቴትስ ምክር ቤት በቱርክ ላይ ሰፊ ይዘት ያለው ማዕቀብ ለመጣል እየዛተ ነው። አንዳንዱ ማዕቀብ ኤርዶዋን ራሳቸውን ኢላማ ያደርጋል ተብሏል። የሁለቱ ፕሬዝዳንቶች ስብሰባ የሚካሄደው ከሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት አጋሮች ጋር ያለው ግንኙነት ቁልፍ ቦታ በያዘበት ወቅት ነው። በአውሮፓ ካውንስል የውጭ ግንኙነቷ አስሊ አይደንታስባስ በሁለቱ ሀገሮች መካከል ብዙ ችግሮች አሉ ይላሉ። በሁለቱ ሀገሮች መካከል ብዙ ችግሮች አሉ። በመሰረቱ ግንኙነታቸው የአሁኑን ያህል መጥፎ የሆነበት ጊዜ የለም። በዛም ላይ የቱርክ ወደ ሶሪያ መግባት አለ፣ ዩናይትድ ስቴትስ ትቃወመዋለች። በመሬቱ ላይ ያለው ሁኔታ እጅግ ተለዋዋጭ ነው። በሁለቱ ሀገሮች መካከል ውጥረት የሰፈነ ቢሆንም ሁለቱ መሪዎች ጥሩ የስራ ግንኙነት የፈጠሩ ይመስላል። የቱርክ ፕሬዝደንት አማካሪ ሜሱት ካሲን የመሪዎቹ ጉባኤ ሁለቱንም ወገኖች ይጠቅማል ይላሉ። ታሪካዊው ጉባኤ ሁለቱንም ወገኖች ይጠቅማል። እኔ ከብሩ ተስፋው ማማ ላይ ሆኜ እያየሁ ነው። አዲስ መፍትሄዎችና ብልሃቶችንም ለማፍለቅ ይረዳል። አንዳንድ ተንታኞች ግን አንካራ ትራምፕ ለልዩነቶች መፍትሄ ያመጣሉ ብላ ብትተማመን አደጋ ሊሆን የሚችል ስትራቴጂ ነው ይላሉ። በአውሮፓ ካውንስል የውጭ ግንኙነቷ አስሊ አይደንታስፓስ በትዊተር በሚስተላልፉበት መልእክት ላይ ማለት ነው። ይህም አደገኛ ነው ከአንድ ምዕተ ዓመት በላይ ባስቆጠረ ግንኙነት ላይ መጫወት ይሆናል። ኤርዶዋን አዲሱን የአሜሪካ ተዋጊ ጄት አይሮፕላን እንዳይገዙ በአሜሪካ የተጣለባቸውን ማዕቀብ ትራምፕ እንዲያነሱላቸው ይፈልጋሉ። ትራምፕ ማዕቀቡን የጣሉት አንካራ የሩሲያ ኤስ አራት መቶ ሚሳይሎችን ከገዛች በኋላ ነው። የአንካራና የመስኮ ግንኙነት እየሰረጸ መሄድ ዩናይትድ ስቴትስን አሳስቧል። የቱርክ ፕሬዚዳንት አማካሪ መሱት ካሲን ግን እንዲህ አይነቶቹ ዛቻዎች እየተባባሱ ከሄዱ ለግንኙነታቸው አይጠቅምም ይላሉ። እንዲህ አይነቶቹ ዛቻዎች ወደ ተባባሰ አዝማሚያ ካመሩ ቱርክ ከዩናይትድ ስቴትስ ጋር ገንቢ ግንኙነት ሊኖራት አይችልም። ይህ ማንንም አይጠቅምም። ከሌላ አንጻር ሲታይም እንዲህ አይነት ሁኔታ በእንዲህ ያለው ሁኔታ አሸናፊ የሚሆኑት ሩሲያና ቻይና ናቸው። የቱርክና የሩሲያ ወታደሮች ሶሪያ ላይ ተባብሮ መስራታቸው አልቀረም። እናመሰግናለን አዳነችን፣ ለዘገባው። ክቡራትና ክቡራን አድማጮች በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው እየሰማችሁ ያላችሁት። በአሃዱ ራዲዮ ኤፍኤም 94.3 ላይ እንዲሁም በፌስቡክ አት ቪኦኤ አምሐሪክ ላይ በቀጥታ ታገኙናላችሁ። ፕሮዲውሰሩ ንጉሡ ታምሬ ነው። የዌብ ና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው፣ ዋና አዘጋጅ ትዝታ በላቸው እያስተናገድ ናችሁ ያለ ነው ሶሎሞን አባተና አሉላ ከበደን። ሁለተኛውን አጋማሽ ስርጭታችንን ቀደም ብለን በቀረቡት ዘገባዎች ገፍተናል። ወደ ማገባደዱም እየተቃረብን ነው። ለዚህ ክፍል ቀዳሚ ወደ ነበረው መደበኛ ሳምንታዊ ዝግጅት ነው የምንወስዳችሁ፣ ሐኪሞን ይጠይቁ ቃር ነው የዛሬው የሐኪሙ የሚጠይቁ ርዕሳችን አሉላ። ትክክል የፕሮግራማችን ተከታታዮች የላኩልን ጥያቄዎች ነው ለዚህ ቃር መነሻ የሆነው፣ ከሕክምና ዙሪያ ያሉ ምክሮች እንደዚሁ አሉ። አሉላ አንተ አንስተኸዋል ይህንን ጉዳይ። እስቲ ወደ አንተው ወደ ዝግጅትህ እንለፍ፣ እንግዳህን አስተዋውቅ። ዝግጅትንም አሳየን። መልካም ሰለሞን፣ አመሰግናለው ቀደም ሲል በወቅታዊ ፕሮግራሞች ሳቢያ መተላለፍ ሳይችል የቀረ ጀምራ አድርገን ያቆምነው ዝግጅት ነው። እንዳልከው ቃር በጣም ቅርባችን የሆነ በየቀኑ የምናየው ነገር ግን መንስኤና መፍትሄን መፈተሽ የሚጠይቅ ብዙ ሰዎችም የሚቸገሩበት የህመም ሁኔታ ነው። በምልክትነትም ይወሰዳል። ሙያዊ ትንታኔውን የሚሰጡን ዶክተር እንዳለካሳ በአዲስ አበባ ዩኒቨርሲቲ የሕክምና ትምህርት ቤት የውስጥ ደዌና እንዲሁም የጨጓራና የጉበት በሽታዎች አማካሪ ሀኪም ናቸው ባለፈው በቀደመ ዝግጅታችን በመሀል ከመቋረጡ በፊት ማለት ነው ጀመር አድርገን ለዛሬ ያሳደርነውን በአንድ መድኃኒትም ላይ ልዩ ትኩረት የሚሰጥ ዝግጅት ነው ይዘን የቀረብ ነው ዶክተር እንዳለ ካሳ በድጋሚ መልሰን አግኝተኖታል አመሰግናለሁ ለጊዜው እኔም አመሰግናለሁ፣ እግዚአብሔር ይስጥልኝ። ለማስታወስ ያህል በቀደሞ ፕሮግራማችን በልማድ ቃር ብለን የምንጠራው የህመም ሁኔታ ምን አይነት ሁኔታዎች የቃር ህመምን ያመጣሉ የሚለውን ተመልክተን ነበረ። ለቃር ሕክምና በስፋት ለቃር ሕክምና ሲውል የቆየ ዛንታክ የተባለ በእናንተ ባለሙያዎች ዘንድ ራኒቲዲን በመባል የሚታወቅ የመድኃኒት አይነት ካንሰር ሊያመጣ ይችላል የሚል ጥናት የዩናይትድ ስቴትስ የፌዴራል የመድኃኒት ቁጥጥር መስሪያ ቤት ይፋ ማድረጉን ተከትሎ ሲያነጋግር ቆይቶ ነበር። ለዚህም ውይይታችን መነሻ የሆነን እስኪ ይህን ጥናት ምንነት ከተመለከቱበት እንንደርደር። ራኒቲዲን ዋና ስሙ ሲሆን፣ የክርስትና ስሙ ወይም ደግሞ ካምፓኒው አምርቶ የሚሸጥበት ስም ዛንታክ ይባላል። ይህ መድኃኒት ሳይሜቲዲን ከሚባለው መድኃኒት ቀጥሎ ጨጓራ ውስጥ አሲድ የሚያመነጩትን እንዳያመነጭ የሚያደርግ መድኃኒት ነው። ይሄ መድኃኒት እንግዲህ አገልግሎት ላይ ከዋለ ወደ ሰላሳ ስምንት አመት ገደማ ነው እና ለረጅም ጊዜ አገልግሎት ላይ ውሏል። ይህ መድኃኒት እንግዲህ የሚያገለግለው ለቃር ብቻ ሳይሆን መሰረተው ለጨጓራ ወይም ለአንጀት ወይም ሁለቱም የተላጡበት ሁኔታ ሲሆን ጠቃሚነት አለው። አሁን አሜሪካ ሀገር ወይም ካናዳ በየሱቆቹ በሚገኙ ፋርማሲዎች ውስጥ ይገኛል። ስለዚህ ሰዎች በሙሉ አቅም በሚሰራበት አቅም አይደለም የሚገዙት ብዙ ጊዜ መድኃኒቱ የሚገኘው በመቶ ሀምሳ ሚሊግራም ወይም በሶስት መቶ ሚሊግራም ነው። ለጨጓራ ወይም ደግሞ ለትንሿ አንጀት መላጥ በሚወሰድበት ጊዜ ሶስት መቶ ሚሊግራም ሆኖ ቢያንስ ለስድስት ሳምንት መወሰድ ይኖርበታል። ከዛም በላይ ሊወሰድ ይችላል። ግን እንዳልኩት በየሱቆቹ በሚገዛበት ሁኔታ ውስጥ ግማሽ ያህሉ ነው የሚገኘው፣ በመቶ ሀምሳ ሚሊግራም ማለት ነው። ሰዎችም ለረጅም ጊዜ አይወስዱትም። የሚወስዱት ለአጭር ጊዜ ነው። እና መጨጓራ የማቃጠል ስሜት ሲኖር ወይ ቃር ሲኖር ወይ ህመም ሲኖር ለእንደዚህ አይነት ምልክቶች ለአጭር ጊዜ ወስደው ያቆሙታል። እና ለቃር ሕክምና እንደውም ላለፉት ሀያና ሰላሳ አመታት በጣም ጠንካራ የሆነ መድኃኒት የአሲድን ማመንጨት ሙሉ በሙሉ የሚያስቀር መድኃኒት ተፈብርኮ ለጨጓራ መላጥም ሆነ ለአንጀት መላጥ ወይም ደግሞ ለምግብ መዋጫ ቱቦ መላጥ ለቃር ምክንያት የሆነውን ለማከም የሚረዳ መድኃኒት በገበያ ላይ ስላለ ከዛ አንታክ እና የእሱ ዘመዶች የሆኑ መድኃኒቶች በአብዛኛው ለአጭር ጊዜ እንደዚሁ በየሱቁ የሚገኙ ናቸው። ስለዚህ ይህ ዛንታክ የተባለ በስፋት ይታወቅ የነበረ መድኃኒት አሳሳቢነት ከከሰተ ሕሙማን ሌላ አማራጭ አላቸው፣ ጉዳቱ ዘለቄታ አይኖረውም እያሉን ነው። በጥናቱ ላይም የተገለጸው መቶ በመቶ ያስከትላል የሚል አይነት ሳይሆን ምናልባት ሊያስከትል ይችላል የሚል ነው። እንደምታውቀው ፋብሪካዎች እና ደግሞ ጋዜጦች ይህን ነገር አጥብቀው ይከታተላሉ። በተለይ በአሜሪካ፣ ካናዳ፣ ዩሮፕ፣ አውስትራሊያ የመሳሰሉት ሀገሮች በጣም አፈንፍነው ነው ነው የሚከታተሉት እና ምናልባት ያስከትላል የሚለውን ነገር ወስደው እርምጃ ወስደዋል። መድኃኒቱ ጥቅም ላይ እንዳይሆን ካናዳና አሜሪካ ቢያንስ ወስነዋል። ዩሮፕም ያንኑ የተከተለ ነው የሚመስለው እና ከገበያ ላይ ቢወገድን ሌሎች መድኃኒቶች በርካቶች አሉ። እንደገለጽኩት ከሱ በፊት የተፈበረኩን የሱ ዘመዶች የሆኑ መድኃኒቶች አሉ። እንደ ሳይሜቲድን ታጋሜት ተብሎ የሚጠሩ እነሱ አሉ። ለማንኛውም አይነት ጊዜያዊ ለሆነ የጨጓራ መቆ ህመም ወይም ደግሞ ለቃሪ የሚያገለግሉ ጠንከር ያለ ደግሞ ቅድም እንዳልኩት አሲድን ሙሉ በሙሉ እንዳይመነጭ አድርጎ የቆሰለውን የሚያድንና የጨጓራ ህመም ስሜት ቃርንም ቢሆን ሊያስወግድ የሚችል የተለያዩ መድኃኒቶች አሉ። ሞይፕራዞል የሚባሉ የሱ ዘሮች ደግሞ ሶሞይፕራዞል ይባላል። የተለያዩ አሉ። ስለዚህ እነዛ ስላሉ ዛንታክ ከገበያ በመውጣቱ የሚመጣ ጉዳት አይኖርም። መልካም። ቀደም ሲል ደጋግሞ ሰዎች ከሱቅ የሚገዙት ይሄ ዛንታክ የተባለ መድኃኒት ሲወሰድ ከዋና መጠኑ በግማሽ የሚሰራውን ገልጸዋል። ይህም ያለ ሐኪም ፍቃድ በቀላሉ ሰዎች የሚያገኙትንና ቃር በተሰማቸው ጊዜ ለጥቅም የሚውለውን የገለጹትና የቃር ድንገተኛነትና መጥቶ ሂያጅ እንደመሆኑ ብዙዎች ወዲያውኑ ህመም ስቃዩን የሚያክም ፍቱን ወይም ደግሞ ለማስታገስ የሚረዳ መድኃኒት ቢወስዱ ቀድም ያሏቸው አማራጮች ከሐኪም ትዕዛዝ ውጭም በቀላሉ የሚገኙ ናቸው እንዳዛንታክ ሁሉ ወይስ የግድ ሐኪም ማየት ይኖረባቸው ይሆን ይልም እንደዚሁ እነዚህ ኦሜፕራዞል ኢሶሜፕራዞል የሚባሉት መድኃኒቶች ቅድም እንዳልኩት ከእነዛ አንታክ ቤተሰብ ለየት ባለ ሁኔታ ፍቱን የሆኑ መድኃኒቶች አሉ። እነሱም እንደዚሁ በግማሽ ሐኪም ሲያዝ ሙሉውን ይሰጣል። ለምሳሌ ኦሜፕራዞል በአብዛኛው የሚታወቅ የመጀመሪያው መድኃኒት ነው እንደ ታጋሜት የዛኛው ክፍል መድኃኒት ሁሉ መጀመሪያ የወጣ ነው። እሱ ብዙ ጊዜ የሚገኘው በሀያ እና በአርባ ሚሊግራም ነው ገበያ ላይ ሐኪሞች ሲያዙ በአርባው ነው የሚያዙት። ስለዚህ ለምግብ መዋጫ ቱቦ ወይም ደግሞ ኔክሲም የሚባል በክርስትና ስሙ ዋና ስሙ ኢሶሜትራዞል ይባላል። እሱም እንደዚሁ በግማሽ ስትሬንግ ወይም አክን የሚመረት አለ እና እነዚህ መድኃኒቶች አሜሪካና ካናዳ በየሱቁ ይገኛሉ፣ በየፋርማሲው መድኃኒት ቤቶቹ ይገኛሉ። እነሱ ፍቱ ናቸው። በኢትዮጵያ የሉም። ዶክተር እንዳለ አሉ። ነገር ግን በኢትዮጵያ ማንኛውም መድኃኒት የሐኪም ትእዛዝ አይገኝም። ቢያንስ በከተማ ውስጥ ማለቴ ነው። ወደ ገጠሩ ወጣ አልክ እንደሆነ ደግሞ ጨጓራ ህመም መድኃኒት ብቻ ሳይሆን አንቲባዮቲኮችም በገበያ ውስጥ ሲቸረቸሩ ልታገኝ ትችላለህ። አብሮ የሚመጣውን ጣጣ እያሰቡ እነዚህ መድኃኒቶች እንዲሁ በየገጠሩ አልፎ አልፎ ሊገኙ ይችላሉ። ግን በአብዛኛው በሀኪም ትእዛዝ የሚመጡ መድኃኒቶች ናቸው እና በራሱ ፍቃድ ሲገዛ አሜሪካም ሆነ ካናዳ ይሮብም በግማሽ አቅም ነው ገበያ ላይ የሚገኘው ወስዱም የሚወስዱት ለአጭር ጊዜ ነው። ለምሳሌ አሁን የቃር ህመም በምግብ ማወጣ ጡቦ መላጥ ምክንያት የሚከሰት ቢሆን ያም በኢንዶስኮፒ ቢረጋገጥ ሕክምናው ቢያንስ ለስድስት ሳምንት ወይ ለሶስት ወር ነው የሚቀጥለው። የዛን ጊዜ አወሳሰዱም ከፍ ነው የሚለው መጠኑ ማለት ነው። እና በዛ መጠን ይሄዳል። ነገር ግን ሰዎች በራሳቸው በሚገዙበት ጊዜ ለአጭር ነው የሚገዙት ለምሳሌ ለአንድ ሳምንት ወይ ለሁለት ሳምንት ለማስታገሻነት ብቻ ነው። አዎ ለማስታገሻ ብቻ ነው። ሲሻላቸው ይተዉታል። ሲጀምራቸው ደግሞ መልሰው ይገዛሉ። እየተመላለሰ ሲያስቸግር ከህመሙ የተነሳ ሐኪም ጋር ይሄዱና ሐኪም አስፈላጊውን ምርመራ አድርጎ በሽታውን ካረጋገጠ በኋላ ትክክለኛውን የመድኃኒት መጠን አድርጎ ስለሚሰጥ ክትትልም ስለሚያደርግ የተሻለ ውጤት ይኖራል። ህመሙንም ተመልሶ አይመጣም። የመዳን እድሉ ከፍተኛ ይሆናል። ከሱም ጋር ተያይዞ ሊመጡ የሚችሉ የጎርፍ ችግሮች ሁሉ አይከሰቱም። እና ስለዚህ ተደጋግሞ ከመጣ ማንኛውም ታማሚ ወደ ሐኪም ዘንድ መሄድ ይኖርበታል ማለት ነው። መልካም በሁሉም አቅጣጫ መታየት ያለባቸውን ቁም ነገሮችን በሰፊው ያካፍለውናል። ዶክተር እንዳለ ካሳ የውስጥ ደዌና እንዲሁም የጨጓራ የጉበት በሽታዎች አማካሪ ሐኪም በሌላ መሰል ጥያቄ መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። አድማጮች ቃር በሚባል በመባል በሚታወቀውም ዙሪያ ከዶክተር እንዳለ ካሳ ጋር ያደረግነውን ሙሉ ቃለ ምልልስ በድረ ገጻችን እና በፌስቡክ ገጻችን ላይ እናኖራለን። ሳምንት በሌላ ርዕስ ነው የምንመለሰው። አሁን ሰለሞን፣ ለማጠቃለያ ጥቂት ደቂቃዎች አሁ ጥቂት ደቂቃዎች ለማጠቃለያ እናደርግና ፕሮዲሰሩ እንደሚለው ትንሽ ሙዚቃ ጋብዘን እንለያያለን ነው አዲስ አበባና አዲስ አበባና የዩናይትድ ስቴትሷ ዋና ከተማ ዋሽንግተን ዲሲ የእህትማማች ከተሞች ስምምነታቸውን አድሰዋል። ኢትዮጵያ ውስጥ የተፈጠረው አዲስ የፖለቲካ ሁኔታ ስምምነቱን ይበልጥ ለመተግበር ያግዛል ብለዋል አዲስ አበባን የጎበኙት የዋሽንግተን ዲሲ ከንቲባ ሚሪየል ባውዘር። ከንቲባዋ አዲስ አበባ የገቡት ሰባ አባላት ያሉትን የአስተዳደራቸውንና አሜሪካውያን የንግድ ማህበረሰብ አባላት ያሉበትን የልኡካን ቡድን መርተው ነው። ከኢትዮጵያ ውጭ ግዙፉ የኢትዮጵያ ማህበረሰብ የሚገኝበት ከተማ ከንቲባ ነኝ ላሉት ሚርየል ባውዘር አዲስ አበባ ላይ መንገድ በስማቸው ተሰይመዋል። ጠቅላይ ሚኒስትር አብይ አህመድ አሜሪካ የሚገኙ ኢትዮጵያውያንን ለማነጋገር ወደ ዩናይትድ ስቴትስ ገብተው የነበረ ጊዜ ቀኑን የኢትዮጵያ ቀን ብለው ባውዘር ሰይመውት እንደነበረ ይታወሳል። ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ የሚገኙ በመቶዎች ሺዎች የሚቆጠሩ ተፈናቃዮች የሚኖሩበት ሁኔታ እጅግ ዘግናኝ በሆነ ድህነት የተዋጠና ለጅምላ የሰብአዊ መብቶች ረገጣዎች የተጋለጡ መሆናቸውን የተባበሩት መንግሥታት የስደተኞች ጉዳዮች ከፍተኛ ኮሚሽነር ዩኤንኤችሲአር አስታወቀ። ተፈናቃዮቹ የሚገኙት በሰሜን ኪቡና ኢቱሪ ክፍላተ ሀገር መሆኑን ዩኤንኤችሲአር አክሎ አመልክቷል። የዩናይትድ ስቴትስ የተወካዮች ምክር ቤት ዲሞክራቲክ እንደራሴዎች በፕሬዚደንት ዶናልድ ትራምፕ ላይ የጀመሩትን ሊያስከስስና ከስልጣን ሊያስነሳ የሚችል ወይም የኢምፒችመንት ምርመራ ነገ ረቡዕ በቴሌቪዥን በሚተላለፍ ግልጽ የምስክሮች መስሚያ ምዕራፍ ያሸጋግሩታል። አድማጮች፣ የስንብቱ ዜማም ጀምሯል። ስርጭታችን እዚህ ላይ ይቋጫል። የትግርኛ ስርጭት ይቀጥላል። በሙዚቃ ነው የምንለያየው። ያስተናገድናችሁ አሉላ ከበደና እኔም ሶሎሞን አባተ ነን። ከፕሮግራሙ አቀናባሪ ንጉሡ ታምሬ እንደዚሁም ከተተኪዋ የስርጭት ፕሮዲውሰር ብርሃን ኃይሉ ጋር መድረኩን፣ ማይክሮፎኑን ለምንያ አፈወርቂና በትረስልጣን አስረክበን እንወጣለን። ሰላም <imitra>